የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን የዛሬ ሰኞ ሐምሌ 8 2011 ዓ.ም ምሽት ዝግጅታችንን በቀጥታ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ጀምረናል በሳምንቱ ማብቂያ ከከፍተኛ የትምህርት ተቋማት የተመረቃችሁ እንኳን ደስ አላችሁ። መጪው ጊዜ የሥራ ማፈላለጊያ ነውና ለዚህ የሚረዷችሁን ምክሮች የሚያቀብሉ ባለሙያ ይዘን መጥናል። ካለ መጠየቅ ሲጠሯቸው ጠሩ። እዛ ላይ ጥሩ ደሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ስራ ሲያገኘው እናያለን። የስራ ቅጥር ባለሙያ ኦስማን አህመድን ነው የሰማችሁት። ከዜና በኋላ ማብራሪያውን ይነግረናል። የወጣቶች ተስፋና ስጋት በሀገራቸው ጉዳይ ተስፋል ለማለት አለት በጣም ይተወዳል። እዚህ አይነት ነገር ማሰብ ውራሱ እንግዲህ ተስፋ በርግጥ ተስፋ አይቆረጥም። አንድ ቀን ኢትዮጵያ ሁላችንም አንድ ምንሆንባት ቀን ይኖራል እያስባለሁ ተስፋ አልቆርጥም ምንባ ወድሞች እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቱ አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው። ከወጣቶቹ ጋር የተደረገው ውይይት በድልድይ መርሃ ግብራችን ይቀርባል። የሙዚቃ ምርጫም አለ። ጠሎብ እሱ ያለው ቃል ነግሶ ብኝ በቤተ ከረመ ለምን ወዳችው እንዳትሉኝ ደርሶበት ያየ እስኪፈደኝ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችኋለን። በቅድሚያ ዜና የሲዳማ አገር ሽማግሌዎችና ኤጀቶዎች የሲዳማ ዞንን አስረኛ የኢፌዴሪ ብሔራዊ ክልላዊ መንግሥት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀ ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግሥት ይሆናል ያሉትን ባንዲራ በሐዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ መስቀላቸው ታውቋል። ኤጀቶዎችና ሽማግሌዎች ድርሻቸውን ጨርሰዋል። በመሆኑም ሲዳማ ክልልነቱን አውጇል። የተቀረው የመንግሥት ድርሻ ነው ተብሏል። የሲዳማ ኔትወርክ ምክትል የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅ እና በሲዳማ የክልልነት ጥያቄ ዙሪያ የማህበራዊ ለውጥ አራማጅ የሆኑት አቶ ታሪኩ ለማ ይህንም ብለዋል። ዛሬ አባቶች ያደረጉት ስጮ ማስቀመጥ ይባላል። ይህ ማለት ማለት ነው። የእኛ ሕገ መንግሥታዊ ጥያቄ በተአምር ከ11 11 11 አያልፍም 11 11 የሚያልፍ ጥያቄ የለንም የሚለውን ማረጋገጫ የሚሆን ማተም መጥተው በዚህ በሶሬ ሳጉዱ ማሌ ውስጥ ሄደዋል። ዘገባው የዮናታን ዘብዴዎስ ነው። የአማራ ክልልን እያስተዳደረ የሚገኘው የአማራ ዲሞክራሲያዊ ፓርቲ አዴፓ ምክትል ሊቀመንበርና እጩ ርዕሰ መስተዳደር መሰየሙን አስታውቀዋል። በዚህ መሰረት አቶ ዮሐንስ ቦያለው የፓርቲው ምክትል ሊቀመንበር፣ አቶ ተመስገን ጥሩኔ ደግሞ እጩ ርዕሰ መስተዳደር ተደርገው እንደተሾሙ ተሰምተዋል። ከዚህ በተጨማሪ አቶ ተመስገን ጥሩነህና አቶ አገኘው ተሻገር የፓርቲውና የኢህአዴግ ስራ አስፈጻሚ ኮሚቴ አባላት ተደርገው ተመርጠዋል። የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንንን ጨምሮ ሶስት የአዴፓ የማዕከላዊ ኮሚቴ አባላት ከቀናት በፊት በደረሰ ድንገቴ ጥቃት እንደተገደሉ አይዘነጋም። ኒውዮርክና ቺካጎን ጨምሮ በዘጠኝ የዩናይትድ ስቴትስ ከተሞች ወደ ሀገራቸው እንዲመለሱ የተወሰነባቸው ፍልሰተኞችን በአሰሳ የመያዝ ዘመቻ ተጀምረዋል። እስካሁን ድረስ ቁጥራቸው ሁለት ሺህ የሚሆኑ ፍልሰተኞች ላይ ከበባ መደረጉ ታውቋል። እርምጃው በተለይ በዲሞክራቶች ዘንድ ነቀፊታ እየገጠመው ነው። የህግ መወሰኛው ምክር ቤት አባላትም የተጨናነቀና ንጽህና ይጎድለዋል ያሉትን በቁጥጥር ስር የዋሉ ፍልሰተኞችን አያያዝ ጠቅሰው ኮንነዋል። የኒውዮርክ እንደራሴ አሌክሳንድሪያ ኮርቴዝ አንድም ሰው ላይ ጉዳት ያላደረሱና ና በህጋዊ መንገድ በዩናይትድ ስቴትስ ጥገኝነት በመጠየቅ ላይ ያሉ ንጹሐን እናቶችና ቤተሰቦች ላይ የእስር መምሪያ ማውጣት አላስፈላጊ ነው። የሶማሌ ክልል መንግስት የአመታዊ ስራ አፈጻጸሙና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይንም ስብሰባውን አቋርጠው ወጥተዋል ያላቸውን ሁለት መቶ አስራ ሁለት አመራሮች ከኃላፊነታቸው አገደ። እርምጃው አስር ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። አድማጮች፣ ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ዘገባዎቻችን እንሻገራለን። የጋቢና ጉዟችን ይቀጥላል ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን ጋቢና የምትከታተሉት የጋቢና ቪኦኤ ፕሮግራማችንን ነው ቀደም ሲል በመግቢያችን ላይ ወደ አስተዋወቅናቸው ፕሮግራሞች እንገባለን። የያዝነው ወር በርካታ የዩኒቨርሲቲ ተማሪዎች ተመርቀው ስራ ማፈላለግ የሚጀምሩበት ጊዜ ነው። ተመራቂዎች ለቅጥር በሚንቀሳቀሱበት ወቅት ከሌሎች ተወዳዳሪዎች ላቅ ብሎ ለመገኘት ምን አይነት ነገሮችን ማጤን አለባቸው? ኤደን ገረመው ከስራ ቅጥር ባለሙያ ኦስማን አህመድ ጋር አጭር ቆይታ አድርጋለች። ባለሙያው ኦስማን ከሚያብራሩበት ይጀምራል። በየአመቱ በርካታ ተመራቂዎች የስራ ፍለጋውን አለም ይቀላቀላሉ ብዙ ጊዜ ውጤታማ የሚባል ስራ ፍለጋ ሲያደርጉ አይታዩ። ስራ ለመፈለግ አሁን ላይ ዌብሳይቶች የተሻለ አማራጭ እየሆኑ ነው። ትልልቅ ድርጅቶች ዌብሳይታቸው ላይ ፖስት ያደርጋሉ። ጋዜጦችም ላይ እንደዚሁም ስኬ ስራ መደብ በሚለው አምዳቸው ላይ በርከት ያሉ ስራዎች ይወጣሉ። እነዚህን አማራጮች ተጠቅመው ለነሱ ሊሆን የሚችል ስራ ለማግኘት መሞከር አለባቸው ነው። ከዩኒቨርሲቲ ወጥተው ወደ ስራ ፍለጋው ለሚሄድ ሲያስቡ፣ አንደኛ ራሳቸውን ሊገልጥ የሚችል ጥሩ ሲቪ ማዘጋጀት አለባቸው። ብዙዎቹ የሚሸወዱትና በተሳሳተ መልኩ ይዘውት የሚመጡት ነገር ምንድን ነው? አንድ አበበ የሚባል ተማሪ ያዘጋጀው ሲቪ ካለ በሱ ዙሪያ ያሉ ሰዎች ሁሉ ያን ነው ይዘውት የሚመጡት እና ተመራቂ ተማሪዎች በጥንቃቄ ሲቪያቸው ማዘጋጀት መቻል አለባቸው እነሱን ሊገልጽ የሚችል ሲቪ መዘጋጀት አለበት። በዋናነት አንድ የስራ ማመልከቻ ምን ምን ማካተት አለበት? በዋናነት አንድ ሲቪ ማካተት ያለበት የስራ ፈላጊው ስሙ ይኖራል፣ አድራሻው ይኖራል፣ ኢሜይል አድሬሱ አለ፣ ስልክ ቁጥሩ አለ። ስልክ ቁጥር ሁለት ሶስት አማራጮች ቢኖሩ ይመረጣል። ምክንያቱም እሱ ያለበት ቦታ ኔትወርክ ባይኖርና ያ ድርጅት ፈልጎት ቢደውል ሊገኝ የሚችልበት ሁኔታ ይፈጥራል። የስራ ማመልከቻቸውን አስገቡ ለቃለ መጠይቅ ሊጠሩ ይችላሉ። እዛ ላይ ውጤታማ ለመሆን ምን ማድረግ አለባቸው? ቃለ መጠይቅ ላይ መጀመሪያ ከአለባበስ ጀምሮ እራሳቸውን ማዘጋጀት መቻል አለባቸው። አንዳንዶቹ እንደ ቀላል ነገር አይቶት ካፌ የሚሄዱ አይነት በሚመስል መልኩ ሊመጡ ይችላሉ። ስለዚህ እሱ ትልቁ ስህተት ነው መጀመሪያ ላይ። ስለዚህ ሴቶች የሚያደረጉት ይሄ ነው፣ ባንክ ቤት ስንሄድ የምናያቸው ሴቶች የሚለብሱት አይነት አለባበስ ማለት፣ ወንዶችም ከታች የጨርቅ ሱሪ፣ ሸሚዝና ኮት ትከለለ ከለለ እንኳ አትሊስት ሸሚዝ እና ከረባት ይኖር ጥሩ ነው። በዚህ መልኩ አለባበስ ላይ በደንብ እራሳቸውን ማዘጋጀት አለባቸው። ሁለተኛ ስለ ድርጅቱ በቂ መረጃ መሰብሰብ መቻል አለባቸው። ስለ ተጠሩ ዝም ብሎ መሄድ አይነት ሳይሆን ዌብሳይት ይኖረዋል ያ ድርጅት፣ የተቻለ መጠን በቂ የሚባል መረጃ መሰብሰብ መቻል አለባቸው። ከዚያ በተጨማሪ የተወዳደሩ ያሉበት ፖዚሽን የተግባር ልምዱ ላይኖራቸው ይችላል ግን ትምህርት ቤት ላይ ጽንሰ ሐሳብ ደረጃ የተማሯቸውን ትምህርቶች አሁን ካመለከቱበት የስራ መደብ ጋር አያይዘው ራሳቸውን ለማዘጋጀት መሞከር መቻል አለባቸው። ከዚያ በተጨማሪ ትሽ ያለ መጠን በሙሉ የራስ መተማመን ወደ ቃለ መጠየቁ መግባት መቻል አለበት። ካልሆነ ቀደም ያላቸውን ነገሮች ሁሉ እንኳ አድርጎ ተዘጋጅቶ ቢመጣ በራስ መተማመኑ ከሌለ እነዚያ ነገሮች በትክክል ለመግለጽ በጣም ይቸገራል። ያ ማለት በቀጣሪዎቹ እይታ ወይም ቃለመጠይቁን በሚያደርጉ ሰዎች እይታ ያ ስራ ፈላጊ ያለው እውቀት ዝቅተኛ እንደሆነ ወይም ደግሞ በቂ እውቀት እንደሌለው ተደርጎ ስለሚያስወስድ ከዛ ውድድር ላይ በቀላሉ ሊወጣ ይችላል ማለት ነው። ካለመጠየቅ ሲጠሯቸው ጠሩ እዛ ላይ ጥሩ ደሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ስራ ሲያገኘው እናያለን። ከዩኒቨርስቲ የወጡት መጀመሪያው ምዕራፍ ነው ከዩኒቨርስቲ መውጣት። ከዛ በኋላ ግን ብዙ ምዕራፎች አሉ። ሶ ራሳቸውን ከዚህ በኋላ ሊመጣ የሚችለውን የስራ እድል ለማሸነፍ ማሳደግ ያለብኝ ክህሎት ምንድን ነው የሚለው ላይ በጣም ትኩረት መስጠት መቻል አለባቸው። አንዱ ክህሎት የእንግሊዝኛ ቋንቋ ችሎታቸውን ማሳደግ መቻል አለባቸው። ሁልጊዜ ራሳቸውን ለመቀየር መጣር መቻል አለባቸው። አቶ ኦስማን አህመድ እናመሰግናለን። በድጋሚ በዚህ ሳምንት የተመረቃችሁና በቀጣይ ሳምንታት የምትመረቁ ወጣቶች እንኳን ደስ አላችሁ፣ መልካም ጊዜ ይግጠማችሁ። ኢትዮጵያ በተስፋና ስጋት ውስጥ የምትገኝ ሀገር ናት ይላሉ። ለዛሬ በድልድይ ዝግጅታችን ከተለያየ ከተማ በአንድ የስልክ መስመር የተገናኙ ሶስት ወጣቶች ስጋቱ አስፈሪ ቢሆንም በጋራ ጉዳይ ላይ ሰከን ብለው መመካከር ከተቻለ ግን ስጋቱን ይቀንሳል ይላሉ። ጽዮን ግርማ ናት ያነጋገረቻቸው። ራሳቸውን አስተዋውቀው ይጀምራሉ ላይ ነስሳይ ከምዕራብ ጎንደር ዞን መተማ። ቀጥሎ ደግሞ አወል የት ከተማ ነው ያለኸው? አወል ጉታ ይባላለሁ ከኦሮሚያ አርሲ ዞን አሰላ። እሺ ማቲያስ፣ እስኪ ስ ገብረየት ይባላለሁ መቀለ ከተማ ነው የሚኖረው። ሶስታችሁንም አመሰግናለሁ እድሜያችሁ የወጣት ክልል ላይ ነው ያላችሁትና ማቴዎስ መጨረሻ ላይ ካስተዋወቅከው ራስህን ካንተ ልጀምርና ኢትዮጵያ በአሁኑ ሰዓት በየአቅጣጫው ብዙ ስጋቶች ተደቅነውባታል ዘገባዎችም እንደሚያሳዩት በየከተማው ያላችሁ እናንተም እንደምትናገሩት ስጋት አላት። ስጋቱ ደግሞ የፖለቲካ ስጋት ነው። ለዚህ ስጋት አንዳንዶች ኢትዮጵያ ልትፈርስ ትችላለች ወይም ኢትዮጵያ ከፍተኛ ችግር ይመጣባታል የሚል ስጋት አላቸው እና አንተ እንደ አንድ ወጣት ከስጋቱ በመለስ ምን ተስፋ አለ? ለኢትዮጵያ የሚታይህ ተስፋ አለ? በጣም ይከብደኛል ተስፋ አለ ለማለት አመት በጣም ይከብዳል። እዚ አይነት ነገር ማሰቡ ራሱ ለምን አሁን እያየ ናቸው ያሉት ነገሮች ተስፋ የሚያስቆርጥ ነገሮች ስለሆኑ ምክንያታዊ ምጥፍተዋል ሰዎች መግባባት አልቻልም። በተለያዩ ጉዳዮች ላይ መወያየት የሚሰቱ ነገሮች መግባባት ያልቻልባቸው ብዙ ርዕሶች አሉ እና እሱን እሱን ነገር ስታስቡ ትንሽ ይከብዳል። ተስፋለ ለማለት ትንሽ ሰዎች መከባበር በውይይት ላይ ማመን በጠረጴዛ ዙሪያ ላይ በተለያዩ በሶሻል ሚዲያ ላይ ስታዩ እንደዚህ አይነት ነገሮች መቀራረቦች ቢኖሩ ኖሮ ተስፋ እንዲኖሩት ያደረጋሉ። አሁን ግን በጣም ነዙ ስጋት ውስጥ የሚከቱት እና ያሳስባሉ ብዬ ነው ማስበ ነ የመቀራረብ አለመኖር በጋራ ቁጭ ብሎ መነጋገር አለመቻሉ ነው። ተስፋ እንዳታደርግ ያረገህ። እስቲ መልሰን እንመጣለን እዚህ ሀሳብ ላይ። በላይነህ፣ በአንተ በኩል ምንድን ነው ያለህ ተስፋ? ተስፋ አለህ ለኢትዮጵያ በአጠቃላይ እንግዲህ ተስፋ፣ በእርግጥ ተስፋ አይቆረጥም። አንድ ቀን ኢትዮጵያ ሁላችንም አንድ ምንሆንባት ቀን ይኖራል እያስባለሁ ተስፋ አይቆረጥም። በሙ ግን ስጋቶች ግን አሁን እሱ እንደ ወንድሜ እንዳለው አስቸጋሪ ሁኔታ ነው ያለው። ምክንያቱም ከአሁን በፊት ለበደል የሚፈለጉ ሰዎች እነሱ በህግ አልተጠየቁም። ያ ያ ነው አሁን እያባባሰው እያባባሰው እዚህ ደረጃ ላይ ደርሱ። ዛሬ እርስ በርስ መገዳደል የተገባው በእርግጥ ተስፋ አስቆራጭ ግን ቢሆንም ግን ሰው ሆኖ መቼም ተስፋ አይቆረጥም። አንድ ቀን እነዚያም ሰዎች ደግሞ ልብ ፈቷቸው ወደ ድርድር ወይም ለህግ ወይም ለህዝብ እጃቸው የሚሰጡበት ተን ከመጣ ችግር የለ። ሁለት ነገር ነው አንተ ያስቀመጥከው፣ ስጋት አለኝ ግን ተስፋ አልቆርጥም። ያህል አወል፣ እስቲ በአንተ በኩል ተመሳሳይ ጥያቄ ነው ያለኝ። እኔ በተስፋ በኩል ያው ስጋት ወንድሞቼ እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቱ አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው። ስለዚህ ይሄ ቻሌንጅ ደግሞ የለውጡ ያመጣው ነገር ነው የሚል እንትን ስላለኝ ደግሞ ይሄ ለውጥ ወደ ዲሞክራሲ እያመጣን ያለ ለውጥ ስለሆነ ይህንን ያለ መለማመድ ነው እንጂ ሌላ ነገር እንዳልሆነ እረዳለሁ። ስለዚህ ይህንን እንለማመደዋለን የሚል ተስፋ ነው ያለኝ። ይህ ሰው ወይ መንግሥት የሚቆጣጠርበትን ወይ ደግሞ ህዝቡ ከመንግስቱ ጋር ሆኖ ራሽናል ሆኖ መስማማትን ነገር ይመጣል፣ ተስፋ አለ የሚል ነገር ነው ያለኝ። ስጋቱ ግን እንዳለ ሆኖ ማቴዎስ ያነሳው ነጥብ ስጋቱን ገልጾ ተስፋ የሚቆርጥበትን ምክንያት ሲናገር በጠረጴዛ ዙሪያ ቁጭ ብሎ የመነጋገር የመደማመጥ ነገር አለመኖር ስጋቴን ያባብሰዋል ብሏል። በላይነህ ደግሞ ስጋትህንም ተስፋህንም ገልጸህ ግን ስጋትህ ሰዎች ለሕግ አለመቅረባቸው ነው። እሱ ነው ስጋቴ። እነሱ ለሕግ ካልቀረቡ ለውጥ አይመጣም የሚል ስጋት አለኝ አልክ። ችግሩን ችግሩን የበለጠ ሆነው ሆኖ እንደዛ ለራሳቸውን ላለመያዝ ሲሉ ያባበሱታል። አሁን እንግዲህ በጠረጴዛ ዙሪያ መነጋገር ሲባል እነዚህ ነገሮች ይጨምራል። እንዲ ያሉ ጉዳዮች በሕግ አግባብ ይሄንኑ ጉዳይ ራሱ በጠረጴዛ ዙሪያ ቀርቦ መወያየትን ይጠይቃል እና ራሱ በዛ በኩል ያሉት እንዲ ያሉ ሰዎች እንደዚህ ለሕግ መቅረብ አለባቸው ስለሚያስፈልጋቸው ብሎ ማለቱ ራሱ ስጋቱን አያባብሰውም ወይ? እንግዲህ ያማ አሁን እኮ እንደዚህ አይነት ሰው ለህግ ሲቀርብ ካልታየ አሁን ለምሳሌ ከሁን በፊት በአሸባሪ በንትን በምን እየተባለ በላይ ሰው ምንም እንትን ማምለጥ ስለማይችል ህገ መንግስቱ ዛሬ መከበር ያለበት፣ ቅድሚያ ህገ መንግስቱ ከሆነ ያ ያንን ያንንማ አነዛጅ እንትን ሳይሉ ህግ ሳ እርምጃ ሳይወሰድ በመታየቱ እኮ ዛሬ እንደፈለገው ወንጀል እየተባባሰ እየሄደ በዚህ ጉዳይ ላይ በጠረጴዛ ዙሪያ ቁጭ ብሎ ንግግር ውይይት ቢደረግ ስጋትን ቀንሶ ተስፋን ያመጣል ማለት አይቻልም ወይ? ነው የኔ ሀሳብ። በላይ ነው ይቻላል። እንደዚህ አይነት አስተሳሰቡ ወደ ጠረጴዛ ዙሪያ እንግባ የሚል አካል ካለ ችግር የለውም። ህዝብ ነው ዳኝ። እንደሱ ከመጣ ኦኬ ምን ግድል ማን ትግል ይፈልጋል? ወደ ጠረጴዛ ዙሪያ ላይ ማን ቀርቦ ይወያያል ነው ጥያቄው፣ እንጂ ከመጣ ወኬ ጥሩ። ብዙ ጉዳዮች አሉ ውይይት የሚያስፈልጋቸው። እሱንም በጠረጴዛ ዙሪያ ላይ ቁጭ ብለን ከመወያየት ከቻልን ስጋታችንን ሊቀንስ ይችላል ብለዋል ወጣቶቹ በማጠቃለያቸው። አድማጮች፣ የዚህን ውይይት ሙሉ ክፍል በድረ ገጻችን ላይ ይዘን እንመለሳለን። እንዲሁም አዲስ በጀመርነው መርሃ ግብር ድልድይ በተሰኘው ፕሮግራም ላይ ሳምንት ሁለተኛውን ክፍል ይጠብቁን። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዱን ነው እያዳመጣችሁ ያላችሁት። አድማጮቻችን፣ ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ለወጣቶች ይጠቅማል ብለን የጀመር ነው። አዲስ መርሃ ግብር በቅርብ ዓመታት ውስጥ ትኩረትን እያገኙ ከመጡ የቴክኖሎጂ ተቋሞች አንዱ አይኮግ ላብ ይሰኛል። ይህ የኮምፒውተር ስርዓትና መተግበሪያዎች ማምረትን ጨምሮ ሌሎች ግልጋሎቶችን የሚሰጠው ተቋም ዓለም አቀፍ ደንበኞችንም እያፈራ መሆኑ እየተሰማ ነው። ሀብታሙ ስዩም ከተቋሙ ኃላፊ አቶ ጌትነት አሰፋ ጋር አጠር ያለ ቆይታ አድርጓል። አይኮግላብ ለሚሰኘው ምኅፃረ ቃል አቻ አማርኛ ትርጉሙ የላቀ ሳቤ ቤተ ሙከራ ወደሚለው ይጠጋል። በዚህ መጠሪያ የሚታወቀው ቤተ ምርምር መገኛው አዲስ አበባ ኢትዮጵያ ሲሆን ከተመሰረተ ስድስት ዓመታት አልፈዋል። ላብራቶሪ ሆኖ ከመቋቋሙ በፊት በተለያዩ ስልጠናዎች፣ ሴሚናሮች፣ ወርክሾፖች ከዩኒቨርስቲዎች ጋር ሪሰርች ፔፐሮች የመስራት ናም ሥራ ነበር። እንደ ላብ ሆኖ አልተቋቋመም ነበር ግን እንደ ላብራቶሪ ሆኖ ወይ በተቋም ሆኖ መቋቋም የጀመረው በሁለት ሺህ አስራ ሶስት አፕሪል ወር ላይ ነው የተቋቋመው ከኔ ጋርና ኢንኮላብሬሽን ዊዝ የዘወርልድ ሊዲንግ አርቲፊሻል ጀነራል ኢንቴሊጀንስ ሪሰርቸር ዶክተር ቤንጃሚን ቀርዛዊን በመሆን ነው ላቡን ያቋቋም ነው። የአይኮግላብ ኃላፊ ጌትነት አሰፋ እንደሚሉት ድርጅቱ የኮምፒውተር ላይ ስርዓቶችን ሲያመርት፣ መተግበሪያዎችን ሲያበጅ፣ ሰው ሰራሽ እውቀትን ወይንም አርቲፊሻል ኢንቴሊጀንስን የሚመለከቱ አገልግሎቶችን ሲሰጥ ቀርመዋል። አገልግሎቶችን ከተጠቀሙ ዓለም አቀፍ ድርጅቶች መካከል ደግሞ ለምሳሌ አሜሪካ ውስጥ ፈረሺ ቸኮሌት የሚባል የቸኮሌት ትልቅ የቸኮሌት ካምፓኒ ነው። እነሱ ካስተመር ነበሩ። ካናዳ ውስጥ የሆኑ አሉ። ሲሊከን ቫሊ ላይም ኮርቶ የሚባሉ እነ ስቲቪያ ፈርስት የሚባል የአሜሪካ ካምፓኒዎች ናቸው። እነዚህ ሌላኛው የጀርመን ካምፓኒ ሃይፐርጄኒክ የሚባል ካምፓኒ እነሱም ከአስተምሮቻችን ነበሩ። ይህ የሳይንስ ቤተ ሙከራ በቅርቡ ትልቅ ትኩረት አግኝቶ የነበረው ግን ለሰው ልጅ የተጠጋ የግንዛቤ አቅም ያላትን ሶፊያ የተባለች ሮቦት በማምረት ሂደት ውስጥ በነበረው ተሳትፎ ነው። ሶፊያ እንድታይ ሰዎችን ሚሞራይዝ እንድታደርግ ፖፕላር እና ፌመስ የሆኑ ሰዎች ካሉ ከዳታቤዝ ወር ከኢንተርኔት ከዊኪፒዲያ ላይ አንበባ አቴንሽን ኢኮኖሚ መፍጠር ነው ላይ አቴንሽን ኢኮኖሚ ማለት ምንድን ነው? ሰዎችን አሜዝ ማድረግ ማስገረም፣ እዛ አካባቢ ላይ ያልታሰቡ ፈን የሆኑ ነገራቶች በመፍጠር ሰዎች ትኩረታቸውን በሙሉ ወደ ሶፊያ እንዲያደርጉ የማድረግ ስራዎችን። የኔትወርክና ኃይል መቆራረጥ ከፈተናዎቹ መካከል አንዱ እንደሆነ የሚጠቅሰው ድርጅቱ በደንበኛ ተቋማት ጥያቄ መሰረት ችግሮችን የሚፈቱ ግኝቶችን በአንድ በኩል ያቀርባል፣ በሌላ በኩል ደግሞ በራስ ተነሳሽነት የማኅበረሰብን ችግር ይፈታሉ ያላቸውን የሞባይል መተግበሪያዎችን የመሰሉ ፈጠራዎችን በተመጣጣኝ ዋጋ ለተጠቃሚዎቹ እንደሚያቀርብ አቶ ጌትነት ነግረውናል። ሥራና ፈላጊዎችን የሚያገናኘው ሥራ መተግበሪያ ለዚህ በአብነት የሚጠቀስ ነው። ከመቶ በላይ ለሆኑ ሠራተኞች የእንጀራ ቤት የሆነው አይኮግላብ በዩኒቨርሲቲዎችና በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰራተኞችን በማሰማራት የኮምፒውተር መርሃ ግብር ቅመራ ወይም ኮዲንግ ያስተምራል። የቴክኖሎጂ ፈጠራ ውድድር ያከናውናል። የሰው ሰራሽ እውቀት አድማስ እንዲስፋፋ ይጥራል። የዚህ ምክንያቱ ደግሞ ድርጅቱ አሁን የተያያዘው ዘርፍ የነገው ዓለምን የሚፈልገው መስክ ነው ተብሎ በመታሰቡ እንደሆነ የአይኮግላብ ድርጅት ኃላፊ አቶ ጌትነት አሰፋ ንግረውናል። ብዙ ሀገራቶች አምነውበት አርቲፊሻል ኢንቴሊጀንስን በጣም አግሬሲቭ ቢሊዮንስ ኦፍ ዶላር ኢንቨስቲ እያደረጉ ገብተውበታል እና ሀገራችንም በዚህ ኢኮኖሚ ላይ በጣም በብዛት እና በስፋት በኳሊቲ ከገባል እንደርሳለን። ዜሪ ዘ ፖሲቢሊቲ ቴክኖሎጂዎች አመልጠውናል እና ይህም ባያመልጠን ከኔክስት ፋይቭ ቴን ይርስ አይኮግ እዚ ላይ ይሰራል እና ዋነኛው አላማችንም ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ጠንካራ ቤዝ አለ ኢትዮጵያ ውስጥ የሚለውን ሪያላይዝ ማድረግ ነው። ሀብታሙንና እንግዳውን አቶ ጌትነትን እናመሰግናለን። ሌላ ተጨማሪ የቴክኖሎጂ ጉዳዮችን መተው እንደሚያብራሩልንም ተስፋ እናደርጋለን። አድማጮች እዚህ ላይ እስቲ እገት አድርገን አንዲት ዜና እናሰማችሁ። በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ባለፉት ሰባት ቀናት ሶስት ሰዎች ተገድለው ሁለት መቶ ሰማንያ ቤቶች በመንግስት ወታደሮች ተቃጠሉ ሲሉ ነዋሪዎች ገልጸዋል። በዚሁ ዞን ሰላሳ ሰዎች እንደታሰሩ ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች ሰዎች የጠራ መረጃ የለንምና እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባ አስተባብለዋል። ሽፍቶችን ግን ብለዋል። የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን ገልጸዋል። ናኮር መልካ ነው ይህንን ዘገባ ያደረሰን። ወደ ተከታዩ የጋቢና ዝግጅት ነው የምናልፈው ከሁለት አስር ዓመታት በላይ በጋዜጠኝነትና በደራሲነት ዓለም ውስጥ ቆይታለች። በልዩ ሁኔታ የምትተዋወቀው ግን ስብሐት ገብረ እግዚአብሔርና ሙልጌታ ተስፋዬን የመሰሉ ጸሐፍትን ስራዎቻቸውን የህትመት ብርሃን እንዲያገኙ በማድረጓ ነው። ስንዱ አበበ ከጥቂት ዓመታት ወዲህ መኖሪያዋን እዚህ ሰሜን አሜሪካ አድርጋለች። የደራሲና አሳታሚነት የህይወት ምዕራፏን የሚመለከቱ ወጎችንም አጋርተናለች። ዘርፉ ለሀገር የሚተወውን እርባና ጠቃቅሳም ሊደረግ ስለሚገባው ጉዳይ ሀሳቧን አካፍላለች። ሀብታሙ ስዩም በአትላንታ ቆይታው ነበር ያነጋገራት። በተከታዩ ዘገባ ይዳስሰዋል። የሰብሐት ገብረ እግዚአብሔር፣ አውግቼው ተረፈ፣ ሙሉጌታ ተስፋይ፣ በአሴ ሀብቴ ዘመን ተሻጋሪ የሥነ ጽሑፍ ቀለም በቅጡ ተደራጅቶ ለአንባቢያን እንዲደርስ ማንጣረ ለዚህ ጥያቄያችን ተደጋግሞ የሚመጣው መልስ ከአንድ ስም ጋር ያቆራኝናል። ስንዱ አበበ መሐመድ እባላለሁ። ቲያትር ተጫውቼ አውቃለሁ። ከዛ ጋዜጠኛ ነበሩ። ከዛ ደግሞ መጽሐፎችን ዘጠኝ መጽሐፎች አትሜያለሁ። ከዘጠኙ ሁለቱ በራሴ የተጻፉ ሌሎቹ ሰባቱ በሌሎች ስንዱ አበበ ሴቶች ብዙም ባልበረከቱበት የአሳታሚነት ዘርፍ ከቀዳሚዎቹ መካከል ሆና ከራርማለች። ወደ አሳታሚነት ምዕራፍ እንድትሸጋገር ያደረጋት በቅርብ የምታውቃችሁና ለነፍሷ የተጠጉ ጸሐፍት ሥራዎች አንባቢ ዘንድ እንዲደርሱ ከመናፈቅ ነው። ምንድን ነው፣ በህይወት ጉዞ ውስጥ እነኝህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ሞዳቸው ጋሽ ስባትን ነበርና ከቤቴ ስወጣ ጋሽ ስባትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ። ጋሽ ስብሀትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁ እና በዚህ አጋጣሚ ስራዎቻቸውን ገና እንደ ጻፏቸው የማንበብ እድል ገጠመኝ። እና እኔ ደግሞ ድሮ ሳነብ ሞዳቸውን ስራዎች አስቀራለሁ ራሴ ጋር በእጅ ድሮ ፎቶኮፒም የለም፣ ኮምፒውተር ምናምን የለም። ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣቸው። የጋሽ ስባትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው፣ ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል። ደግሞ እነኝህ ሰዎች እኔ አሁን የቻልኩት ትንንሽ ስራቸውን ነው የሰሩት፣ ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣን እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው። ስንዱ የታዋቂውን ፈረንሳዊ ገጣሚ አርተር ራምቦን የኢትዮጵያ ቆይታ መዝግባ ደርሳለች። የባሴ ሐብቴን ወንድም ጌታና ሲራ ነው። የሙሉ ጌታ ተስፋዬ ስብስብ ግጥሞች የሆነውን የባለቅኔው ምዕላ የተድባብ ጥላሁን መሃል መሃል እየዘካ ሳንችስና የመስፍን አሸብር ጠብታ ፍቅርንና ሌሎች ሥራዎችን ለንባቢያን አደርሳለች። ስንዱ መጻሕፍት የሚሰኝ ድርጅትም ነበራት። ከቅርብ ጊዜ ወዲህ ግን ስንዱ መጻሕፍት ከሕትመቱ ዓለም እየራቀ ይመስላል። ከፍተኛ የማከፋፈል ችግር አለ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉ ስራው ካለቀ በኋላ ጠፉ እና ሲጠፉ በጣም አመመኝ ኔ ጎዳኝ እና ባለኝ በሌለኝ የመጨረሻ ፍራንኪ አተሙ እና ምንድን ነው ያሰብኩት መጽሐፍ ምረቃ ቀን አዘጋጅቼ በምረቃው በመሸጠው መጽሐፍ የቀረውን ግማሽ ማትሪያ ቤት ያለውን አወጣለሁ። ማንም ያን ቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። እጄ ውስጥ ቀረ ሁሉም መጽሐፍ። ሌሎቹን ደሞ አሉ፣ በቁጥር ትንሽም ቢሆኑ በግል የሚያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥም መጽሐፍ አይሸጥም አሉ። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለው አራት ኪሎ መሀል ላይ ከምሬ ብዬ ወጣቶቹ ለምነዊ ነው የተውኩት። የህትመትና ማከፋፈል ዘርፉ የሚሰጠው ትኩረት መውረዱ በሚታተሙ ሥራዎች ጥራትና ብዛት ላይ የተወውን ጫና ደጋግማ የምታነሳው ስንዱ በመጽሐፍት ላይ የሚመጣ እንቅፋት ከትውልድ ወደ ትውልድ የሚሸጋገረውን እውቀት ትውፊት፣ አሻራ የመግታቱን እውነታም ታነሳሳለች። መደረግ አለበት የምትለውንም ታጋራለች። መንግሥት ቫሊዩ ላላቸው ጉዳዮች ትኩረት የሚሰጥ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን እያዩት የሚያድጉ ነገሮች ና እና ቫሊዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም። ድሮ ኩራዝ ነበር ብያለሁ። አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት፣ ባለሀብት አሁን ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። አሁን ያለው ነገር ምንድን ነው? ሽያጭ ነው ኦልሞስት ነው። ልክ አይደለም። ሌላም ደግሞ መኖር አለበት። አዳዲሱ ልጆቹን የሚያበረታታ ያልተሰሩ ያል እኛ የምንቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው። ሀብታሙ ስዩምና እንግዳውን ስንዱ አበበ እናመሰግናለን። አድማጮች፣ የምትከታተሉት የጋቢና ቪዮ የዝግጅታችንን ነው። ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ነው። የሙዚቃ አፍታን እንወስዳለን። ራሄል ጌቱ ለጋቢና ቪዮ አድማጮች ግብዣላት አላት። ሱሮዲክ ያለው ቃል በቃ ለክሶብኝ በቤት ከከረመ ለምን ወጫችሁ እንዳትሉኝ ደርሶበት ያየ እስኪ ፈደኝ ጥሎብኝ። ሰላም፣ እንዴት ናችሁ? ድምጻዊት ናይል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ I'm in a hole, and በጋቢና አድማጮቻችን ስም እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኝን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቤል ያ ቤሮን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ጥሎብኝ ራሄል ጌቱ አብራችሁ ትቆያለች። डियो सगले अमेरिका थी